Voice ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሰኔ 20 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምናመሽታችሁ አል አድማጮቻችን። ጤና ይስጥልን። ክቡራትና ክቡራን እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሶሎሞን አባተና እኔህም አዳነች ሳሐየነን የዘንድሮ የበልግ እርሻ እንቅስቃሴያችን እጅግ በጣም ጥሩ ነው ብለን የገመገምንበት ሁኔታ አለ። ሁለት ነጥብ ሁለት ሚሊዮን ሄክታር መሬት በበልግ እንሸፍናለን ብለን አቅደን እናቅም ወደ ዘጠና ዘጠኝ ሚሊዮን ኩንታል ይገኛል ተብሎ ነው የሚጠበቀው ማለት ነው ስራስርና ሌሎች አትክልትን ጨምሮ አቶ አለማየሁ ብርሃኑ የእርሻና የተፈጥሮ ሀብት ሚኒስቴር የህዝብ ግንኙነት ኃላፊ ናቸው። ዝርዝሩ በአብይ ርዕስ ይቀርባል። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር የኢትዮጵያ ሰብአዊ መብቶች አያያዝን በተመለከተ ኮሚቴው ባጸደቀው የውሳኔ ሐሳብ ላይ ከሰጡት መግለጫም የሰጡት መግለጫም በመጽሔት ይቀርባል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ብሪታንያ ከአውሮፓ ህብረት አባልነት ለመውጣት መወሰኗ ያስከተለው አንደምታን ለማጤን የብሪታንያና የህብረቱ ባለስልጣኖች በሚረባረቡበት በአሁኑ ወቅት ቀውሱ ስር እየሰደደ ሄዷል። አንዳንዶቹ እንደሚሉት ብሪታንያ ከሁለተኛ የዓለም ጦርነት በኋላ ባልታየ አይነት ትርምስ ውስጥ ገብታለች። የብሪታንያ ገንዘብ ሚኒስትር ጆርጅ ኦዝቦርን ዛሬ ማለዳ ገበያዎች ሲከፈቱ የባሰ ትርምስ እንዳይኖር ለማረጋጋት ሲሉ የብሪታንያ ኢኮኖሚ መሰረት ጠንካራ ነው፣ ስራ ለማከናወንም ክፍት ነው ብለዋል። ጠቅላይ ሚኒስትር ዴቪድ ካምሮንም ለሀገሪቱ ምክር ቤት ባደረጉት ንግግር ተመሳሳይ መልእክት አስተላልፈዋል። ዛሬ ማለዳ የአውሮፓ ገበያዎች ተዛብተዋል። ይሁንና ባለፈው አርብ የታየውን ያህል አስከፊ አይደለም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ብራሰልስ ሄደው ከአውሮፓ ህብረት የውጭ ፖሊሲ ኃላፊ ፌዴሪካ ሞገሪኒ ጋር ተገናኝተው ከተናገሩ በኋላ ለንደን ገብተዋል። የአውሮፓ ህብረት አባላት በብሪታኒያ ላይ የቁጣና የቂም በቀል ዝንባሌ ከማሳየት እንዲቆጠቡ መክረዋል። ዋናው ነገር እኛ ሁላችንም እንደ መሪዎች የገበያዎች መሰናከል እንዳይኖርና መረጋጋት እንዲኖር ተባብረን መስራት ነው ሲሉም አስገንዝበዋል። በአሁኑ ወቅት በብራሰልስና በለንደን የአስቸኳይ ስብሰባዎች ከአውሮፓ መሪዎች ንግግር ይዘዋል። ሪቻርድ ግሪን የላከውን ዘገባ አሉላ ከበደ ያቀርበዋል። ክቡራትና ክቡራን አድማጮች ይህ ዘገባ እየተዘጋጀ ነው። በደረሰን ሰዓት እናቀርብላችኋለን። ዝርዝሩን ወደ ተከታዩ ዘገባ እናልፋለን። የዓለም የምግብ ድርጅት ወደ ሱዳን የላከው አንድ ሺህ አንድ መቶ ቶን ረድኤት የተላከው በምጽዋ ወደ በኩል መሆኑን ሮይተርስ የዜና አውታር ዘግቧል። ከሃያ ዓመታት በበለጠ ጊዜ ረድኤት በምጽዋ በኩል ሲላክ የመጀመሪያ ጊዜ መሆኑ ነው። ኤርትራ ከውጭው ዓለም ጋር ያላትን ግንኙነት ለማዳረስ እየሞከረች መሆኗን የሚያሳይ ምልክት እንደሆነም ዲፕሎማቶች ይናገራሉ። ኤርትራ ከተቀረው ዓለም ለመገለሏ ምክንያት የሆነው በተባበሩት መንግሥታት ድርጅት የተጣለብኝ ማዕቀብ ነው ስትል ቆይታለች። የፍልሰት ቀውስን በሚመለከት ከአውሮፓ ሕብረት ጋር መስራቷ አልቀረም። ከፋርስ ባሕረ ሰላጤ ሀገሮችም ጋር ጽኑ ግንኙነት አላት ሲል ሮይተርስ የዜና አውታር አክሎ ዘግቧል። ኤርትራ ከአንዳንድ የተባበሩት መንግስታት ድርጅት አካላት ጋር ግንኙነት ያሻሻለች ቢሆንም ከድርጅቱ መርማሪ ኮሚሽን ጋር ግን አልተባበርም ብላለች። ኮሚሽኑ የኤርትራ መሪዎች በሰብዕና ላይ ወንጀል ፈጽመዋል የሚል ክስ የያዘ ዘገባ ማውጣቱ የሚታወቅ ነው። ኤርትራ በበኩሏ ክሱን በጥብቅ እያስተባበለች ነው። የኮሚሽኑ ክስ የፖለቲካ ዓላማ አለው ስትል ኤርትራ መልስ መስጠቷን ሮይተርስ አክሎ ዘግቧል። የደቡባዊ ሶማሊያ ከተማ የሆነችው ኪስማ ባለ ስልጣኖች ሞቶሩ በተበላሸ ትንሽ አሳ አስጋሪ ጀልባ ላይ የነበሩ አምስት የውጭ ተወላጆችን ከአደጋ አድነላል ይላሉ። ኪስማዩን የሚቆጣጠረው የጁባ ክልላዊ ፖሊስ ኃላፊ ኮሎኔል ሐሰን ኬር አህመድ ሰዎቹ በሕንድ ውቅያኖስ ለ45 ቀናት ያህል ሲንሳፈፉ ቆይተዋል ብለዋል። ሰዎቹን ያዳናቸው ዛሬ ማለዳ ሲሆን ከኮሞሮስ ደሴት የመጡ ኮሞራውያን እንደሆኑ ነግረውናል። በአሁኑ ወቅት እጅግ ተዳክመዋልና የሚሉት እውነት መሆኑን ከመመርመራችን በፊት ሕይወታቸውን የማትረፍ ረድኤት እናደርግላቸዋለን ማለታቸው ተዘግቧል። የዚምባብዌ ተቃዋሚ መሪ ሞርጋን ሻንግራይ የትልቁ አንጀት ካንሰር እንዳለባቸው ገለጹ። ሻንጊራይ የ64 ዓመት ዕድሜ ሰው ሲሆኑ ባለፈው ወር ደቡብ አፍሪካ ውስጥ ተመርምረው ካንሰር እንደተገኘባቸውና የተሳካ ቀዶ ህክምና እንደተደረገላቸው ዛሬ ባወጡት መግለጫ አውስተዋል። ከያዝነው ሳምንት አንስቶ ኬሞቴራፒን ያካተተ ቀጣይ ሕክምና እንደሚያደርጉ አክለዋል። ስለ በሽታው ለማስታወቅ የወሰኑት የብሔራዊ መሪዎችና የፖለቲካ ሰዎች የጤና ሁኔታ የሀሜትና የጥርጣሬ ርዕስ መሆን የለበትም ብለው ስለሚያምኑ እንደሆነ ጠቁመዋል። ይህ አባባላቸው በፕሬዚደንት ሮበርት ሙጋቤ ላይ ያነጣጠረ ይመስላል። የዘጠና ሁለት ዓመቱ አዛውንት ሙጋቤ ምንነቱ ላልተገለጸ ሕክምና በየጊዜው ወደ ሲንጋፖር ይመላለሳሉ። የዩናይትድ ስቴትስ ከፍተኛ ፍርድ ቤት ዛሬ ፅንስ የማቋረጥ መብት እንዲጸና በይኗል። የሀገሪቱ ክፍለ ግዛቶች ሴቶች ለፅንስ ማቋረጥ ሀክም ቤቶች ተደራሽነት እንዳይኖራቸው ለማድረግ ሲሉ አላስፈላጊ ጫና የማድረግ መብት የላቸውም ሲል ወስኗል። ብይኑ ያለፈው አምስት በሶስት ድምጽ ሲሆን በ25 ዓመታት ውስጥ ለመጀመሪያ ጊዜ ፅንስን የማቋረጥ መብትን በሚመለከት በጣም ወሳኝ ብይን እንደሰጠ ተደርጎ ታይቷል። አሁን ቀደም ሲል ወደ ጠቀስ ነው የእንግሊዝና የአውሮፓ ኅብረት ዘገባ እናልፋለን። አገራቸው ከአውሮፓ ኅብረት አባልነት ትውጣ ወይስ አትውጣ በሚል ብሪታንያውያን ባለፈው አርብ የሰጡትን የውሳኔ ሕዝብ ድምፅ ተከትሎ የሕዝብ ውሳኔ ድምፅ ተከትሎ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ በብራስልስና በለንደን የአስቸኳይ ስብሰባዎች ከአውሮፓ መሪዎች ጋር ንግግር ይዘዋል። አሉላ ከበደ ዝርዝሩን ይዟል። እንግሊዛውያን ባለፈው ሳምንት የሰጡትን የህዝበ ውሳኔ ድምፅ ተከትሎ የፖለቲካው ማዕበል ባየለባት ለንደን መሪዎቿና የአውሮፓ ሕብረት ባለስልጣናት ቀውሱን ለመታደግ ና የተረጋጋ ሁኔታም ለመፍጠር በመሯሯጥ ላይ ይገኛሉ። ያቺን ሀገር ከሁለተኛው ዓለም ጦርነት ወዲህ አይታ ወደማታውቀው ቀውስ እንዳያመራት ስጋት ባሳደረው በዚህ ውሳኔ ማግስት ከፍተኛ ማሽቆልቆል እየታየባቸው ያሉት የአውሮፓና ሌሎች የዓለም አክሲዮንና የገንዘብ ልውውጥ ገበያዎች እንዲረጋጉና የከፋ የምጣኔ ሀብት መዋዠቅም እንዳይከተል ብታን ለመጥረት ነው። የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ከአውሮፓ መሪዎች ጋር መምከር የያዙት ይህ ግልጽ ማድረግ እፈልጋለሁ። እንዲህ ያለው ፈታኝ ሰዓት ከብሪታንያ የቀረበ ወዳጅና አጋር እንዲኖራት እንደማይጠይቅ ዩናይትድ ስቴትስ አሜሪካ ትገነዘባለች። ኬሪ ከጥቂት ደቂቃዎች በፊት ለንደን ላይ ባሰሙት በዚህ ንግግራቸው አስተዋይነት የተመላ ያሉት ሽግግር እውን ይሆን ዘንድም ጥሪ አቅርበዋል። ቀደም ሲል በብራስልስ ባሰሙት ንግግርም በብሪታንያ ላይ የተነጣጠረ የቁጣና በቀል የተላበሰ አዝማሚያ እንደማይበጅ ነው አጽንኦት የሰጡት ጊዜው አንዳንድ አሳሳቢ ሁኔታዎች ገዝፈው የሚታዩበትና አይቀሬ ቢሆንም መሪዎችና ዜጎች በመጪ ቀናት አስተዋይ ምርጫዎችን በማስቀደም ሁኔታዎች እንዲረጋጉና የተሻሉ አቅጣጫዎች እንዲፈጠሩ የማድረግ አቅምና ኃላፊነት አላቸው። ያ ማለት በተቻለ መጠንና አቅም ከቁጣና ከበቀል የራቁ ምርጫዎችን እውነተኛ ምርጫዎች በማድረግ ነው ያሉ ኬሪ ከእውነታው ወይም እውነታው እንዲህ ያለ ፈታኝ ሁኔታዎች አይቀሬ፣ ይህኛው ደግሞ ለትውልዳችን ከተሰጡት አንዱ ነው ብለዋል። እስራኤልና ቱርክ ለስድስት ዓመታት ያህል የዘለቀው ጠብ አብቅቶ ግንኙነታቸውን ለማሻሻል ስምነት ላይ ደርሰዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁ ዛሬ ሮም ሆነው ሲናገሩ ለጸጥታ ጥበቃ ሲባል በጋዛ ሰርጥ ላይ የተጣለው የባህር ከበባ ይቀጥላል ብለዋል። ይሁንና ሰብአዊ ረድኤት በእስራኤል ወደቦች በኩል ወደ ጋዛ ሊገባ እንደሚችል ገልጸዋል። የእስራኤሉ ጠቅላይ ሚኒስትር ይህን ከማለታቸው በፊት ሮም ላይ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ጋር ተገናኝተው ተነጋግረዋል። የቱርክ ጠቅላይ ሚኒስትር ቢናሊ ይልድሪም ዛሬ አንካራ ሆነው ሲናገሩ ከእስራኤል ጋር የተደረገው ስምምነት በአብዛኛው ክበባውን ያነሳል ብለዋል። የቱርክና የእስራኤል ግንኙነት ከስድስት ዓመታት በፊት የተቋረጠው ቱርክ ወደ ጋዛ የላከችው እርዳታ በእስራኤል ከተጠለፈ በኋላ ነው። በጋዛ ላይ ከበባ የተደረገው ሐማስ አመራሩን ከያዘ በኋላ እንደነበር ይታወሳል። በዛን ወቅት አስር ቱርካውያን በመገደላቸው ቱርክ ካሳ እንዲከፈላትና በፍልስጥማውያን ግዛት ላይ የተደረገው ከበባ እንዲነሳ ጠይቃ ነበር። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ጽንስ የማቋረጥ መብት እንዲጸና ዛሬ ወሰነ። የሀገሪቱ ክፍላተ ግዛት ሴቶች ጽንስ ማቋረጫ ሐኪም ቤቶችን እንዳያገኙ ለማድረግ ሲሉ አላስፈላጊ ጫና የማድረግ መብት የላቸውም ሲል ወስኗል። ዜናው አበቃ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሰኔ 2 2008 ዓ ም ምሽት ፕሮግራም ነው። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን የዕለቱ አብይ የኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት መጽሔት ክፍል ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኢትዮጵያ አጠቃላይ ዓመታዊ ምርት ኤልኒኞን ተከትሎ በተከሰተው ድርቅ ምክንያት እንደማይቀንስ የእርሻና የተፈጥሮ ሀብት ሚኒስቴር አስታውቋል ድርቅ ባልተከሰተባቸው አካባቢዎች የተሰራው የማካካስ ስራ የምርት መጠን እንዳይቀንስና እንደተለመደው 27 ሚሊዮን ኩንታል እንዲሆን አስችሏል ብለዋል የሚኒስቴሩ የህዝብ ግንኙነት ኃላፊ አቶ አለማየሁ ብርሃኑ። እስክንድር ፍሬው ተጨማሪ ይዟል። በ50 ዓመት ውስጥ ያልታየ ከተባለው የኤልኒኖ ድርቅ ወደ ላሊና ለተሸጋገረችው ሀገር የዘንድሮ ክረምት በንጽጽር እየተሻለ የምርት ጊዜ እንደሚሆን እየተገለጸ ነው። የእርሻና ተፈጥሮ ሀብት ሚኒስቴር እንደሚለው በዚህ ክረምት 12 ሚሊዮን ሄክታር መሬት በዘር ለመሸፈን 33 ሚሊዮን ኩንታል እህልም ለማምረት ታቅዷል። ይህ የላሊና ማለትም ዝናብ የሚበዛበት ጎርፍ የሚጠበቅበት ክረምት እቅድ ነው። በሚኒስቴሩ የህዝብ ግንኙነት ቢሮ ኃላፊ አቶ አለማየሁ ብርሃኑ እንደሚሉት ግን እየተጠናቀቀ ባለው የኤልኒኖ ወቅትም ምርት መቀነስ አልታየም። ከማዕከላዊ ስታቲስቲክስ ጋር ሆነን የምርት መጠኑን በዚህን አመት ይገኛል ተብሎ የሚጠበቀውን ያለፈውን ክረምት ማለት ነው። ባለፈው ድርቅ በነበረበት ክረምት የተመረተው ምርት መጠን እሱ ስንት ነው? እሱ ወደ 270 ሚሊዮን ኩንታል ነው። እሱ የተመረተው ስንት ነበር? የተጠበቀው ካለፉት አመታት ጋር ሲነጻጸር ከእቅድ በላይ እንጂ ከእቅድ በታች አይደለም። 270 ሚሊዮን ኩንታል ነው የተገኘው። በዚህ አመት ያስቀመጥነው እቅድ አለ። እሱ ይሳካል አይሳካም። አሁን ከበልግ እንቅስቃሴ ጋር ምን አይነት የማካካስ ስራ ነው የተሰራ የሚለው ጥናቱ ካለቀ በኋላ አጠቃላይ በማዕከላዊ ስታቲክስ ጥናቱን አጨርሶ ሲያወጣ፣ ጨምሯል፣ ቀንሷል፣ በቅዱ መሰረት ቁሟል የሚለውን ነገር በጋራ የምናየሆናል ማለት ነው። እኛ ግን ስንገመግም በበልክ እርሻ እንቅስቃሴ በሰራናቸው ስራዎች ይቀንሳል ተብሎ ስለሚጠበቅ ቀደም ብሎ በዛ አይነት ሁኔታ ገምግመን ስለነበረ እሱን ያካክሳል የሚል የራሳችን የሆነ ግምገማ አለን። ዞሮ ዞሮ ግን የማይከላዊ ስታቲክስ የሚያስቀምጠው መረጃ በጋራ የምና ይሆናል። በኤልኒኖ ምክንያት የተከሰተው ድርቅ ያስከተለውን ተጽዕኖ ለመቀነስ የተለያዩ ስራዎች መሰራታቸውን ነው ያስረዱት። በተጠናቀቀው የበልግ ወቅት የተመረተው ምርት ባለፉት አመታት ከተለመደው በአስር እጥፍ እንደሚጨምር መጠበቁም የዚህ ማሳያ መሆኑን ጠቅሰዋል። ከየትኛውም ጊዜ በተለየ ሁኔታ የዘንድሮ የበልግ እርሻ እንቅስቃሴያችን እጅግ በጣም ጥሩ ነው ብለን የገመገምንበት ሁኔታ አለ። ሁለት ነጥብ ሁለት ነው ሁለት ሚሊዮን ሄክታር መሬት በበልክ እንሸፍናለን ብለን አቅደን አናቅም። ወደ ዘጠና ዘጠኝ ሚሊዮን ኩንታል ይገኛል ተብሎ ነው የሚጠበቀው ማለት ነው። ስራ ስርና ሌሎች አትክልትን ጨምሮ ከአስርና ከዛ በላይ ኩንታል በበልክ አምርተን እናቅም ነበረ። ስለዚህ ለምሳሌ ባለፈው አመት ምን ያህል አምርታችሁ ነበር? አሁን ዘንድሮ የሚገኘውን ጠቀሱልኝ። ስናወዳድረው ነው ለውጡ የምናውቀው። ከአስር ሚሊዮን የሚበልጥ አልነበረም ብሎ መውሰድ ይቻላል። ዘንድሮ ስንት ትጠብቃላችሁ? ዘንድሮ እስከ ዘጠና ዘጠኝ ሚሊዮን ኩንታል እንጠብቃለን። በአስር እጥፍ እንደማለት ነው። በአስር እጥፍ እንደ መጨመረ አይነት ማለት ነው። እነዚህ እንግዲህ አትክልት አለ፣ ስራ ስሮች አሉ። እነዚህን ጨምሮ በከፍተኛ ደረጃ ለውጥ ይመጣል ተብሎ ይጠበቃል። በዚህ ላይ ሰፊ ርብርብ ነው የተካሄደው። አርሶ አደሩን ለመደገፍ፣ አርብቶ አደሮችን ለመደገፍ የተሰራው ስራ በጣም ጥሩ ተብሎ ነው የሚጠበቀው። እንግዲህ የምርቱ ሁኔታ አብዛኛው ቦታ አሁን እየተሰበሰበ ነው ያለ። አንዳንድ ቦታ የዝናብ መቆራረጥ ለምርት መሰብሰቡ በጣም አመች የሆነባቸው አካባቢዎች አሉ። ስለዚህ የበልኩ ምርት ባለፈው ዓመት በሊኖ ክስተት ሊቀንስ የሚችለውን የምርት መጠን ሊያካክስ ይችላል የሚል የግላችን አሰስመንት አለን። ግን ዞሮ ዞሮ በጋራ ከረጂ ድርጅቶችም ከሌሎችም ዓለም አቀፍ ተቋማት ጋራ በየጊዜው አሰስመንት ስለምናደርግ ያኔ ውጤቱን በጋራ ማወቅ ይቻላል። ግን አሁን በተጨባጭ እያየን ካለነው ጋር ስናስተያይ ባለፈው ዓመት በድርቅ ምክንያት ሊቀንስ የሚችለው ምርት ሊያካክስ ይችላል የሚል ትንበያና ግምት ነው ያለነው። የደርግ መንግስት በወደቀበትና ኢህአዴግ ስልጣን በያዘበት በ1983 ዓ.ም የኢትዮጵያ ዓመታዊ የምርት መጠን 52 ሚሊዮን ኩንታል እንደነበር ያስታወሱት ኃላፊው አሁን በከፍተኛ ሁኔታ መጨመሩን አመልክተዋል። ይህ ደግሞ ድርቅ በተከሰተባቸው ዓመታት ሁሉ የቀጠለ እድገት መሆኑን ከምክንያቱ ጋር አስረድተዋል። ምንድን ነው እንደ መንግስት የተቀመጠው አቅጣጫ ይህንን ችግር ለመቀልበስ ሰፊ የሆኑ የእርጥበት ጥበቃ ስራዎች በስፋት ነው የተሰራ ቀደም ባሉ አመታት። አቶ አለማየሁ፣ የእናንተ መረጃ እንደሚያሳየው ከሆነ በ1983 52 ሚሊዮን ኩንታል የነበረው አመታዊ ምርት የሀገሪቱ አመታዊ ምርት አሁን በቅርቡ ዓመታት 2007 2008 አካባቢ ወይም 2006 2007 ላይ 27 ሚሊዮን ኩንታል ደርሷል ትላላችሁ። ይሄንን እንደ እድገት ነው የምትቆጥሩት እናንተ? አዎ በትክክል እንደዛ ነው የምንቆጥረው። ነገር ግን የህዝቡ ቁጥር ያኔ ከነበረበት በሁለትና በሶስት እጥፍ ጨምረዋል። የምርቱ መጠንም ይህን ያህል መድረሱ የሚያስገርም አይደለም ይሏሉ። አስተሳሰቡ ነው እኔን የሚገርመኝ። በ1983 52 ሚሊዮን ኩንታል ወይ 53 ሚሊዮን ኩንታል ጀምረ አሁን 270 ሚሊዮን ኩንታል ስንደርስ የመሬት የማስፋት ስራ አይደለም እየሰራን ያለ ነው። ህዝብ በዝቷል። እሱ ነው መታሰብ አለበት። ህዝብ ሲበዛ ግን መሬት አብሮ እየሰፋ አይደለም ያለው። በዚህ በበዛ ህዝብ ላይ እጅግ አነስተኛ በሆነ ያለው መሬት ላይ በቂ ወይም ደግሞ የቴክኖሎጂ አቅርቦት በመጠቀም በማስፋት ስትራቴጂ በተለያዩ ምክር ሀሳቦች ተጠቅመን ምርትና ምርታማነትን የማሳደግ ስራ ነው ይህንን እድገት ያመጣው ብሎ መውሰድ ነው የሚቻለው። በሌሎች አካባቢዎች የተመረተውን ምርት በማሳደግ የማካካስ ስራ ሲሰራ መቆየቱን ነው ኃላፊው ያብራሩት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በሌላ በኩል ደግሞ የዓለም የገንዘብ ድርጅት አይኤምኤፍ በየአመቱ የሚያወጣው የአጠቃላይ ምጣኔ ሀብት እድገት ዘገባ የኢትዮጵያ የምርት እድገት ለሚቀጥለው አንድ ዓመት እንደሚያሽቆለቁል አስታውቋል። በዚህ በያዝነው የአውሮፓውያን ዓመት 2016 ዓም የኢትዮጵያ ብሔራዊ ሀብት ምጣኔ በ4.5 ከመቶ እንደሚያድግ የገንዘብ ድርጅቱ ተንቢዋል። ከአስርት ዓመታት በላይ ወደ ድርብ አሃዝ የሚጠጋ እድገት ሲያሳይ የቆየው የኢትዮጵያ ምጣኔ ሀብት በፍጥነት እንደሚያሽቆለቁል ያደረገው በሀገሪቱ የተከሰተው ድርቅና የዓለም አቀፍ የሸቀጥ ገበያ ዋጋ መቀነስ እንደሆነም ጥናቱ አስረድቷል። የዓለም የገንዘብ ድርጅት ጥናት ቡድን የመሩት ኦያ ኤልሰን በወቅቱ ምክንያቱን ሲያስረዱ አንዱ ምክንያት የምስራቅና ደቡብ አፍሪቃ ብርቱ ድርቅ ተከስቶባቸዋል። የዝናብ መጠኑ ለበርካታ ዓመታት ከተመዘገበው አማካይ በአርባ ከመቶ ቀንሷል። ይህ ሁኔታ በምጣኔ ሀብት እድገት ትንበያው ላይ ተንጸባርቋል። በተለይ እንደ ኢትዮጵያ ያሉ ምጣኔ ሀብትን ጎድቷል። ማላዊ፣ ዚምባብዌ፣ ዛምቢያና ደቡብ አፍሪቃንም ጎድቷል ብለዋል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁት ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በሜሪላንዱ ዲሞክራት በሴናተር ቤንጃሚን ካርዲን የቀረበው ኤስ ሬዝ 432 የተሰኘ የሰብአዊ መብቶች ህግ ለህግ መወሰኛ ምክር ቤቱ የውጭ ጉዳዮች ኮሚቴ ቀርቦ መጽደቁ ተገልጿል። ይህ ባለፈው ሳምንት ሰኔ 16 2008 ዓ ምት በዩናይትድ ስቴትስ የተወካዮች ምክር ቤት በ11ኛው ጉባኤ ላይ የቀረበውና የጸደቀው ሕግ በኢትዮጵያ ሁሉን ያካተተ አስተዳደር እንዲኖር ያበረታታል። የቴኔሲው ሪፐብሊካን ሴናተር ባብ ኮርከርም ህጉን በመደገፍ ዋናውን የህጉን አቅራቢ የሜሪላንዱን ዴሞክራት ሴናተር ቤንጃሚን ካርዲንን፣ ተባባሪ አቅራቢዎቹን ሴናተር ማርኬን፣ ሴናተር ኩክን፣ ሴናተር ሜንዴዝንና ሴናተር ሩቢዮን አመስግነዋል። አዲሱ አበበ ተጨማሪ ይዟል። የኤስአርኢኤስ አራት ሰላሳ ሁለት የሰብአዊ መብት ማስከበሪያ ህግ በውጭ ግንኙነቱ የጸደቀ ሲሆን፣ ያለምንም ማስተካከያ ሪፖርት እንዲደረግም ታዟል ሕጉን የሜሪላንዱ ዲሞክራት ሴናተር ቤንጃሚን ካርዲን በማቅረባቸው የቴኔሴው ሪፐብሊካን ቦብ ኮርከር አመስግነው ተባባሪ አቅራቢዎቹን የዴልዌሩን ዲሞክራት ክሪስቶፈር ኩንስን የማሳቹሴትሱን ዲሞክራት ኤድዋርድ ማርኪን የኒው ጀርሲውን ዲሞክራት ባብ ሜንደዝን እንዲሁም የፍሎሪዳውን ሪፐብሊካን ሴናተር ሩቢዮን አመስግነዋቸዋል። የውጭ ግንኙነቱ ኮሚቴ ሊቀመንበር ሴናተር ቦብ ኮርከር ስለ ሕጉ በሰጡት አስተያየት ይህን ብለዋል። ይሄ ውሳኔ ከኢትዮጵያ ጋር ባለን የጋራ ግንኙነት ውስጥ ጠቃሚ ናቸው ለምንላቸው ዋና ዋና ጉዳዮች ትኩረት የሚሰጥ ሕግን ያካተተ ነው። ከኢትዮጵያ በኩል መሰራት ያለባቸው ገና ብዙ ጉዳዮች አሉ። ሁሉን ያካተተ የመልካም አስተዳደርና የሰብዓዊ መብት አያያዝን ማሻሻል የመሳሰሉ ቀደም ሲል ህጉ እንደ አውሮፓ አቆጣጠር ባለፈው ሚያዝያ 20 ቀን 2016 ዓ ም በቀረበበት ወቅት የሚከተሉትን አውግዟል። በሰላማዊ ተቃዋሚዎች ላይ የሚፈጸመውን ግድያና የኢትዮጵያ የደህንነት አባላት ከመጠን ያለፈ ኃይል ለመጠቀማቸውን፣ ሕገ መንግሥታዊ መብታቸው በሚፈቅድላቸው መሠረት የሚሰበሰቡ ሀሳባቸውን በነፃነት የሚገልጹ ሰላማዊ ተቃውሞ የሚያካሂዱ ጋዜጠኞችን፣ ተማሪዎችን፣ የድጋፍ ሰጪ ኃይሎችንና የፖለቲካ መሪዎችን ማሰር እንዲሁም የፖለቲካ ተቃውሞን ለማፈንና የነጻ ጋዜጠኝነትን መብት ለመገደብ ሲባል የሽብርተኛነት ህጉን ያለ አግባብ መጠቀምን ናቸው የተወገዙት። ህጉ ከዚሁ ጋር በማያያዝ ተቃዋሚዎች ከአመፅ ተግባር እንዲታቀቡም ያሳስባል። የኢትዮጵያ መንግስትም የደህንነት አባላቱ ከመጠን ያለፈ ኃይል እንዳይጠቀሙ ማገድ፣ በኦሮሚያ ክልል በተካሄደው ተቃውሞ ከመጠን ያለፈ ኃይል በመጠቀም የተፈጸሙትን ግድያዎች መመርመር ህገ መንግስቱ የሰጣቸውን መብት በመጠቀማቸው ብቻ የታሰሩ ተቃዋሚዎችን፣ የፖለቲካ ደጋፊዎችንና ጋዜጠኞችን መፍታት፣ ሰላማዊ ስብሰባዎችን፣ የፕሬስና የሚዲያ ነፃነቶችን ማክበር ይኖርበታል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴርም የዩናይትድ ስቴትስን እርዳታ በተመለከተ ክትትልና ቁጥጥር እንዲደረግ፣ ለኢትዮጵያ የሚሰጠን ወታደራዊ እርዳታ እንዲመረምርም የዓለም አቀፉ የዩናይትድ ስቴትስ የልማት መስሪያ ቤት ዩኤስኤአይዲ በኢትዮጵያ ዲሞክራሲና የመልካ ማስተዳደር ስርዓት እንዲዳብር ጥረት ማድረግ እንዳለበት ያሳስባል። አቃቢ ህግ አራት የኦሮሞ ፌዴራልስ ኮንግረስ አመራር አባላትን ጨምሮ 22 ተከሳሾች ላቀረቡት የክስ መቃወሚያ በጽሑፍ መልስ ሰጠ። አቃቢ ህግ ተከሳሾች ያቀረቧቸውን መቃወሚያዎች ሁሉ ውድቅ እንዲደረጉ ጠይቀዋል። ፍርድ ቤቱ ብይን ለመስጠት ቀጠሮ ቆርጧል። ተከሳሾቹ በማረሚያ ቤት ደረሰብን ላሉት የሰብአዊ መብት ጥሰት አስተዳደሩ ቀርቦ መልስ እንዲሰጥ ፍርድ ቤቱ አዟል። መለስካቸው አመሃ ዝርዝሩን ይዟል። የፌዴራል አቃቢ ህግ የኦሮሞ ፌዴራሊስት ኮንግሬስ አመራር አባላት አቶ ጉርሜሳ አያኑ አቶ ደጀኔ ጣፋ አቶ አዲሱ ቡላላ እና አቶ በቀለ ገርባን ጨምሮ ሀያ ሁለት ተከሳሾች ያቀረቡትን የክስ መቃወሚያ ተቃውሞ መልስ ሰጠ ተከሳሾቹ በጠበቆቻቸው አማካኝነት ያቀረቧቸው መቃወሚያዎችም በሙሉ ውድቅ እንዲደረጉለት ፍርድ ቤቱን ጠይቋል እንደ አቃቢ ህግ ክርክር ከሆነ ተከሳሾቹ ህገ መንግስቱ በህግ ያልተደነገገ በህግ አስጠይቅም የሚል ድንጋጌ ቢኖርም የተከሳሾቹ የወንጀል ድርጊት ህገ ወጥነቱ በህግ የተደነገገ እና የሆነውን የህግ መርህ በመጣስ የተፈጸመ ወንጀል ነው ብሏል። አክሎም በህግ በግልጽ የተቀመጠ ድርጊቱ ደግሞ በመንግስትና በህዝብ ንብረት ላይ ጉዳት ያደረሰ በመንግስት ላይ ተጽዕኖ በማሳደር ህገ መንግስታዊ ስርዓቱን በኃይል እናስወግዳለን በማለት በኦሮሚያ ክልል የተቀናጀ የማስተር ፕላን ሽፋን በማድረግ ህገወጥ ድርጊት በመፈጸማቸው የሽብርተኝነት አዋጅን የጣሰ በመሆኑ መቃወሚያቸውን ፍርድ ቤቱ ውድቅ እንዲያደርግለት ጠይቋል። በተመሳሳይ ሁኔታ አቃቢ ህግ ቀደም ሲል በተከሳሾች የቀረቡ መቃወሚያ ነጥቦች ናቸው ያላቸውን ከህግ አኳያ ተቀባይነት የላቸውም እያለ ፍርድ ቤቱም ውድቅ እንዲያደርጋቸውና ትእዛዝ እንዲሰጥለት ጠይቋል። ፍርድ ቤቱ የአቃቢ ህግን መልስ ከተቀበለ በኋላ ከተከሳሾች ጠበቆችና ከተከሳሾቹም አቤቱታ አዳምጧል። በተለይ አቶ ደጀን የጣፋ ባቀረቡት አቤቱታ በጨለማ ቤት ታስረው ስለሚገኙ ዓይናቸው ላይ ከፍተኛ ጉዳት እየደረሰባቸው እንደሆነ ተናግረዋል። የተከሳሾች ቤተሰብ አባላትና ዘመድ ወዳጅ ችሎት ተገኝተው መታዘብ እንዳልቻሉ አመልክተው ችሎቱ ግልጽ ወይንም ዝግ ስለመሆኑ መለየት እንዳልቻሉ ጠቁመዋል። በዛሬ ዕለትም የሰማንያ አምስት ዓመት ዕድሜ አላቸው ያሏቸው እናታቸው ችሎት መከታተል ሳይችሉ ከደጅ እንደሚገኙ በአስረጅነት አቅርበዋል። በአጠቃላይ በማረሚያ ቤት ኑሯችንም ሆነ በክሳችንም ከሌላው የተለየንና የተገለልነን ብለዋል። በዚህ ምክንያት ፍርድ ቤቱ ነፃ አይደለም ወደሚል እምነት እንድናዘነብል ተገድናል ብለዋል ይሁንና ፍርድ ቤቱ በማረሚያ ቤቱ ያለውን አኗኗራችንና የሚደርስብንን በደል በስፍራው ተገኝቶ ሊመለከተው በሕግ የተሰጠው መብትና ግዴታውም ስለሆነ ይህን ቢያደርግልን ሲሉ ካመለከቱ በኋላ ፍርድ ቤቱ ጫና ከሌለበት ይህንን ያስተካክልልን ሲሉ ጠይቀዋል። ፍርድ ቤቱም የአቶ ደጀን የጣፋን አቤቱታ ካዳመጠ በኋላ ችሎቱ ግልጽ መሆኑንና ይህን ችግር ቀደም ብሎ ፍርድ ቤቱ አውቆት ቢሆን ችግሩ የሚቀልልባቸው የአሰራር ዘዴዎችን በሥራ ላይ መዋል ይቻል እንደነበረ ተናግረዋል። ወደፊትም ይህን በተግባር እንደሚተረጉመው አረጋግጧል። ሌሎች አቤቱታው ነጥቦች ቀደም ሲል በጽሑፍ ለፍርድ ቤቱ የደረሱ በመሆናቸው ትዕዛዝ እንደሚሰጥባቸው ገልጿል በመጨረሻም ፍርድ ቤቱ ተከሳሾች ያቀረቡትን የክስ መቃወሚያና የዛሬውን የአቃቢ ሕግ መልስ መርምሮ ብይን ለመስጠት ለሐምሌ 25 ቀን 2008 ዓ ም ቀጠሮ ቆርጧል ተከሳሾቹ በማረሚያ ቤት ይደርስብናል ላሉት በደልና የሰብአዊ መብት ጥሰት የማረሚያ ቤቱ አስተዳደር ሰኔ 27 ቀን 2008 ዓ ም ፍርድ ቤት ቀርቦ እንዲያስረዳ ትዕዛዝ ሰጥቷል። አቃቢ ሕግ በኦሮሚያ ክልል በሕዳር ወር የተጀመረውን ሁከት ተከትሎ በተከሳሾቹ ላይ የሽብር ወንጀል ክስ ከጥቂት ወራት በፊት እንደመሠረተባቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ጅቡቲና ሶማሊያ በተባበሩት መንግሥታት ድርጅት የሰብአዊ መብቶች ኮሚሽን በኤርትራ የሰብአዊ መብቶች ይዞታ ዙሪያ ተጠያቂነት እንዲኖር የውሳኔ ሐሳብ አቅርበዋል። ሁለቱ የአፍሪካ ቀንድ ሀገሮች የዓለሙ ድርጅት በኤርትራ ያሰማራው የመብቶች አያያዝ አጣሪ ቡድን ያቀረበውን ዘገባ በማወደስ አንዳንድ የኤርትራ መሪዎች በዓለም አቀፉ የወንጀል ፍርድ ቤት ወይንም በሌሎች የፍትህ ችሎቶች ክስ እንዲመሰረትባቸው ያቀረበው ምክርን በውሳኔ እንደግፍ ይላል። ሄኖክ ሰማግዜር ዝርዝሩን ይዟል። አርብ እለት ለተባበሩት መንግሥታት ድርጅት የሰብአዊ መብት ኮሚሽን የቀረበው ረቂቅ የውሳኔ ሐሳብ በኤርትራ ላይ የተሰሙ የሰብአዊ መብት ጥሰት ዘገባዎች ላይ የተጠቀሱ በሰብአዊ ፍጡር ላይ ተፈጸሙ የተባሉ ወንጀሎች ያለ ተጠያቂነት እንዳይታለፉ ሐሳብ ያቀርባል። በዚህ ረቂቅ መሠረት እጃቸው በወንጀሉ እንዳለበት የሚጠረጠሩ የኤርትራ ባለሥልጣናት ጉዳይ በተባበሩት መንግሥታት አጠቃላይ ምክር ቤትና የጸጥታው ጥበቃ ምክር ቤት ውሳኔ ለዓለም አቀፉ የወንጀል ችሎት እንዲቀርብ ወይም ደግሞ በአፍሪካ ሕብረት በኩል የፍትሕ ችሎት ተቋቁሞ ጉዳያቸው እንዲታይ ይጠይቃል። ክሱም ከመብት ጥሰት አንስቶ በሰብአዊ ፍጡር ላይ የደረሱ ወንጀሎች በሚል የተሰበሰቡ መረጃዎችን ያካተተ እንዲሆን ረቂቅ ውሳኔው ይጠይቃል። በጅቡቲና ሶማሊያ የቀረበው ረቂቅ የውሳኔ ሐሳብ አገሮች በዚህ ወንጀል ክስ ወደ አህጉራዊ ወይም ወደ ዓለም አቀፋዊ ችሎቶች ጉዳያቸው የሚያመራውን ግለሰቦች በቁጥጥር ስር በመዋል ለችሎቶቹ አሳልፈው እንዲሰጡ ጥሪ ያቀርባል። የዓለም አገሮች ወደ ኤርትራ ባለሥልጣናትና አስተዳደር ስልክ በመደወልና በሌሎች የግንኙነት መስመሮችም በዜጎች ላይ የሚደርሱ የመብት ጥቃቶች በአስቸኳይ እንዲቆሙ ይጠይቃል። የዘፈቀደ ስርዓት፣ የጭካኔ የስር ይዞታና ድብደባ፣ ደብዛ መጥፋትና የሰብአዊ አያያዞች እንዲቆሙ በስር ላይ የሚገኙ ፖለቲከኞች ቡድን 15 የሚባሉትን ጨምሮና ጋዜጠኞች እንዲፈቱ አስመራን እንዲወተውቱ ለዓለም ሀገሮች ያሳስባል። ረቂቁን ከሶማሊያ ጋር ያቀረበችው ጅቡቲ ኤርትራ በቁጥጥር ስር ያዋለቻቸውን አስራ ሶስት ምርኮኛ ወታደሮችን ትልቀቅ ብላለች። የመንግስታቱ ድርጅት አጣሪ ኮሚሽን ይፋ ያደረገው ዘገባ በኤርትራ ላይ እንደ ሀገር የቀረበ ሳይሆን በተናጠል መሪዎች የፈጸሟቸውን የግለሰብ የሰብአዊ መብት ጥሰቶች ላይ ያተኮረ እንደሚሆን ኮሚሽኑ ገልጿል። የአጣሪ ኮሚሽኑ ሊቀመንበር ማይክ ስሚት ባለፈው ሳምንት ለዝግጅት ክፍላችን እንዳብራሩት ረቂቅ ውሳኔው ከጸደቀ በኋላ ኒውዮርክ ወደሚገኘው የጸጥታ ምክር ቤት ያመራል አስታውቀዋል። ጉዳዩ ለጸጥታው ጥበቃ ምክር ቤት እንዲተላለፍ ጠይቀናል። በዓለም አቀፉ የወንጀል ፍርድ ቤት አይሲሲ ክስ እንዲመሠረት የመጠየቅ ሥልጣን ያለው የጸጥታ ጥበቃው ምክር ቤት ብቻ ነው። የሰብአዊ መብት ኮሚሽኑ ይህንን ጥያቄ በውሳኔ ያጸድቃል ወይ? ስለዚህ የማውቀው ነገር የለም። ያን ባያደርጉ ወይንም አድርገውትም ቢሆን ሌሎች አማራጮች አሉ። የአፍሪካ ህብረት በጉዳዩ ላይ ተጠያቂነት እንዲኖር ልዩ ችሎት እንዲያቋቁም ጠይቀናል። የኤርትራ መንግስት በአጣሪ ኮሚሽኑ የቀረበበትን ውንጀላ በርዮት አለም የተመራና የዓለም አቀፍ ተቋማትን ስልጣን የተላለፈ ነው ሲል ተቃውሟል። አሁን አስተናጋጆቻችሁን ያዳነች ፍስሀዬና እኔም ሰሎሞን አባተንን። ብርሃን ኃይሉ ፕሮግራሙን ትመራለች። ቴክኒሻኑ ኦድሬስ ሬጅስ ነው። ሦስት ሰዓት ተኩል ሆነ አዲስ አበባ ላይ። ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ። ሰላም ጤና ስጥልኝ። የቪኦኤ አዘጋጆችና ድምፅኞች በሙሉ ለስራት የታደሰ ከካናዳ ሰሞኑን የኤርትራ መንግስት በፈጸመው ግፍ ለዓለም አቀፍ ፍርድ ቤት እንደሚመራ በተነገረበት ወቅት በተለያዩ ከተሞች የተለያዩ ሰልፎች ተካሂደዋል። በኢትዮጵያ በአዲስ አበባና በትግራይ ተደርገዋል። በእርግጥ የኢትዮጵያ መንግስት ሀገር ውስጥ ያሉ ተቃዋሚዎች ሰልፍ ንጥራ ሲሉ እየከለከለ ለእነሱ ስጠቱ የሚገሩ ቢሆንም ሰልፉ ግን ተገቢ ነው። ምክንያቱም የኤርትራ መንግስት በሰው ላይ ግፍ ሰርቷልና። እርግጥ በውጭ ያለን ኢትዮጵያውያኖች በሁለት ጎራ የተከፈልን ይመስላል። አንደኛው ጎራ ትክክል አይደለም ውሳኔው የሚል፣ ሁለተኛው ጎራ ደግሞ ትክክል ነው የሚል ነው። እዛ ላይ ጊዜ ባልና ጠፋጥሮ ነበረ። ምክንያቱም ኤርትራ ውስጥ ግፍ ተፈጽሟል፣ እየተፈጸመ ነው። ኢትዮጵያ ውስጥም እየተፈጸመ ነው። ተፈጽሞም ነበረ። ጀኖሳይድ ድረስ የተሄደበት ጊዜ ነበረ በጋምቤላ ወንድሞቻችን ላይ፣ አሁን ደግሞ በኦሮሞ ወንድሞቻችን እህቶቻችን ላይ። ስለዚህ የኛ የኢትዮጵያዊ ጥያቄ መሆን ያለበት የአስመራ ላይ የተወሰነ ውሳኔ ትክክል ነው፣ ትክክል አይደለም ሳይሆን የአስመራ ላይ ያለውን መንግስት ወንጀለኝነቱን ያረጋገጠው ኮሚቴ ኢትዮጵያም ገብቶ የሚሰራውን ግፍ እንዲያጣራ ተጽዕኖ ማድረግ ነበረብን እንጂ ለኤርትራ መንግስት ቆመን ሽማ ማሰባሰቡ የትም አያደርስም። ክቡራትና ክቡራን አድማጮች በኢሜይል ከላካችኋቸው አስተያየቶች ደግሞ ጥቂቱን እነሆ። አቶ ጌታቸው ግርማ የላኩት መልእክት፣ ይድረስ ለአሜሪካ ድምፅ ሬዲዮ ጋዜጠኛ ትዝታ በላቸው ይላል። በቅድሚያ ሰላምና ጤና እየተመኘሁልሽ ለስራሽ ያለኝን አክብሮት ልገልጽ ወዳለሁ ሰሞኑን ሁለት የህግ ባለሙያዎችን ጋብዘሽ ስለ በኢትዮጵያ የሰብአዊ መብት ላይ በተለይ በኦሮሚያና አማራ የተፈጸመውን በምሁራን ስላቀረብሽልን በድጋሚ አመሰግናለሁ። የኢትዮጵያ ህዝብ ድምፅ ናችሁና በእርቱ አመሰግናለሁ፣ ብለዋል አቶ ጌታቸው ግርማ። ወደ ተከታዩ ኢሜይል እናልፋለን። ኃይሌ ኪዳኔ ናቸው የላኩት ከአቶ ዳንኤል ብርሃኔና ከአቶ ጸጋዬ ጋር የተደረገውን ቃለ ምልልስ ተከታትያለሁ። በመጀመሪያ ስለ ሰብአዊ መብት እየተናገሩ የህዝቡ ውክልና ያለው መንግስት የሰየመው የሰብአዊ መብት ኮሚሽን ተአማኒነት ጥያቄ ውስጥ ማስገባት ተገቢና ትክክል አይደለም ስለሆነ በኃይልና በብጥብጥ ስርዓት ለመለወጥ መሞከር ትርፉ ኪሳራ እንጂ ውጤት ሊኖረው አይችልም ይላሉ ኃይሌ ኪዳኔ። ከሁሉም በፊት አሉና ቀጠሉ ኃይሌ። ሕገ መንግሥቱን የሚጠብቅ ሠራዊት አለና ከአገሩ የትም አይወጣም፣ የሕዝቡን ሰላምና ደህንነት የመጠበቅ ግዴታ እንዳለበት መገንዘብ ይገባል። ሌላም ምሁራን ለውይይት ስትጋብዙ መመዘኛው መሆን ያለበት እውነት የሚናገር ሁኔታን የሚረዳ ይሁን ብለዋል። በተጨማሪም ሁሉም የኢትዮጵያ ሕዝቦች በመተሳሰብ የሚኖሩባት አገር በፈጣን እድገት እየተገነባች ነው። በጥላቻ ላይ የተመሠረተ ጭፍን ዘረኛና ከፋፋይ የሕዝብን ሉዓላዊነት የማይቀበል በሰብአዊ መብት ኮሚሽን የቀረበ ሪፖርት ከተቃዋሚዎች ኮሚቴ ተዋቅሮ ይጣራ ማለታቸው በእነሱ ምክንያት ችግሩ እንደ ተባባሰ እየታወቀ ተቀምጠው ይፍረዱ ማለት ምን ማለት መሆኑ ግልጽ ነው። በዚሁ አበቃለሁ ብለዋል ኃይለ ኪዳኔ። ለአስተያየቶቻችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ነው። ሶስት ሰዓት ከሰላሳ አራት ደቂቃ ሆነ ክቡራትና ክቡራን አድማጮች አሁን ሙዚቃ ልንጋብዛችሁ ነው ጃዝ ማሪስ የሚባሉ በአራት ኢትዮጵያውያን የተዋቀረ ቡድን እንዳለም እናስታውሳችሁ ኢትዮጵያና ጀርመናውያን ናቸው የሚጫወቱት ባስ ከበሮ ጊታርና አልቶ ሳክስፎን ናቸው ሄኖክ ተመስገን ናትናኤል ተሰማ ጂዮርግ ፌል እና ኦላፍ ቦልሰን ናቸው ተጫዋቾቹ። እስቲ ያዳምጡት፣ ፍቅር እንደ ክራር በጃዝ ማሪስ። ከአሜሪካ ድምፅ ጣቢያ በ19፣ በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ክቡራትና ክቡራን አድማጮች ጃዝ ማሪስ እናመሰግናቸዋለን። ጃዝና አዝማሪስ ሁለቱ ቅንጅት የተፈጠረ ድምፅ ነው። ጃዝ ማሪስ በዘመናዊ ሁኔታ እያቀናበሩ የመሐሙድ አህመድን፣ የግርማ በየነን፣ የሙሉቀን መለሰን፣ የጥላሁን ገሰሰን እና የሌሎችንም ሙዚቀኞች ስራ ይሰራሉ። በድጋሚ ሄኖክ ተመስገን ባስ፣ ናትናኤል ተሰማ ከበሮ፣ ጂኦርግ ፌል ጊታር፣ እንደዚሁም ኦላፍ ቦይልሰን አልቶ ሳክስፎን የተጫወቱት እናመሰግናለን። ወደ ስፖርት ዝግጅት እናልፋለን። ሰሎሞን ክፍሌ እንደ ምን አምሽታችኋል፣ የተከበራችሁ አድማጮች። በእግር ኳስ ኮፓ አሜሪካ ሴንቲናሪዮ በቺሌ የበላይነት ተጠናቀቀ። የአርጀንቲናው ኮከብ አጥቂ ሊዮኔል ሜሲ ለብሔራዊ ቲሙ በዓለም አቀፍ ግጥሚያዎች እንደማይሰለፍ አስታወቀ። በአገር ውስጥ የኢትዮጵያን ፕሪምየር ሊግ ዜና ይዘናል። በመጨረሻም በሪዮ ኦሊምፒክ የሚሳተፉ የኢትዮጵያ አትሌቶች እነማን እንደሆኑ አይተን እናበቃለን። አብራችሁን ቆዩ። ቺሌ የዘንድሮውን መቶኛ ዓመት የታሰበበትን ኮፓ አሜሪካ የአሜሪካ ዋንጫ መውሰዱ ደጋፊዎቹን በከፍተኛ ደረጃ አስፈንድቋል። ባለፈው ዓመት ቺሌ በራሱ ከተማ በሳንቲያጎ ያስተናገደውን ዋንጫ የወሰደው ልክ በትላንቱ ዓይነት ማለትም መደበኛውና ጭማሪው ሰላሳ ደቂቃ በድምሩ የሁለት ሰዓቱ ጨዋታ አብቅቶ በመለያ ምት ነው። ያኔም አሁንም ውጤቱ ተመሳሳይ አራት ለሁለት በሆነ የግብ ብልጫ ነው። ሌላው ደግሞ ሁለቱም ቲሞች ጨዋታውን የጨረሱት በአስር ተጫዋቾች ብቻ ነው። በአስራ አንድ ተጫዋቾች አብላጫውን ጊዜ የተጫወተው የአርጀንቲና ቡድን ግን አጋጣሚውን ሳይጠቀምበት ቀርቷል። ያም ብቻ አይደለም፣ ወደ መለያ ምቱ እንደ ገቡ የአርጀንቲናው ግብ ጠባቂ በመጀመሪያ የተመታችውን ኳስ ሲያድን፣ ዝነኛው አግቢ ሜሲ ግን ሳተ። ደንግጦና አዝኖም እገዛ ሹራቡ ውስጥ ተደበቀ። በመጨረሻ ፍራንሲስኮ ሲልቫ የመታት ኳስ በረኛውን አልፋ ከመረቡ ጋር ተዋሃደች። ቺሌ በተከታታይ ለሁለተኛ ጊዜ የአሜሪካን ዋንጫ ማንሳት ቻለ። አርጀንቲና ከተሸነፈ ጥቂት ጊዜ በኋላ ኮከብ አጥቂው ሊዮኔል ሜሲ ከብሔራዊ ቲሙ መውጣቱን አሳወቀ። ለጋዜጠኞች ሲናገርም አራት ጊዜ በኮፓ አሜሪካ ፍጻሜ ላይ ተጫውቼ አንዴ እንኳ ማሸነፍ ካልቻልን መቀጠሌ ውጤት የለውም ብሏል። የ29 ዓመቱ ሜሲ ባርሴሎና ቲሙን አራቴ ሌሊግ ሻምፒዮና ያበቃ ድንቅና ተወዳጅ ተጫዋች ነው የአዲዳስን የወርቅ ጫማና ወርቅ ኳስ ሽልማቶች ከእርሱ እኩል እስከ ዛሬ የሰበሰበ ተጫዋችም የለም ዘንድሮ ታዲያ ሜሲን በሪዮ ኦሊምፒክ ላይ ላናየው ነው ማለት ነው ያሳዝናል ወደ 2016 የአውሮፓ ዋንጫ ስንሸጋገር 16 ቲሞች በጥሎ ማለፍ ወደሚፋለሙበት ደረጃ ገብተዋል ዛሬ ጣሊያን ከስፔን እንግሊዝ ከአይስላንድ ይጫወታሉ ሐሙስ ወደ ሩብ ፍጻሜው ሲገቡ ፖላንድ ከፖርቱጋል፣ ዌልስ ከቤልጅየም፣ ጀርመንና ፈረንሳይ ከምድብ አሸናፊዎች ጋር ይጫወታሉ። ከዛሬዎቹ አሸናፊዎች ጋር ማለት ነው። በዚሁ ወደ ሀገር ውስጥ ፕሪምየር ሊግ ዜና ወደ አዲስ አበባ ልውሰዳችሁ። ገዛ ጽዮን መስቀል መስመር ላይ ነው። አመሰግናለሁ ሰለሞን። የሁለት ሺ ስምንት ዓመተ ምህረት የኢትዮጵያ ፕሪምየር ሊግ ሊጠናቀቅ ሁለት ጨዋታ እየቀረው ቅዱስ ጊዮርጊስ ሻምፒዮን መሆኑን አረጋግጧል። ከነገ ወዲያ በሚደረገውም የፕሪሚየር ሊጉ የመጨረሻ ጨዋታ ጊዮርጊስ ዋንጫ እና የገንዘብ ማበረታቻው ይረከባል። በሳምንቱ አጋማሽ በአዲስ አበባ እና በክልል ከተሞች የአምስተኛው ሳምንት ጨዋታዎች ተካሂደዋል። በአዲስ አበባ ስቴዲየም ቅዱስ ጊዮርጊስ በመከላከያ አንድ ለአንድ አቻ ሲለያዩ፣ ለቅዱስ ጊዮርጊስ ዛባ ሂጤሳ፣ ለመከላከያ መሀመድ ናስር ጎሎቹን አስመዝግበዋል። ከዚህ ጨዋታ ቀደም ብሎም በተከናወነው የኢትዮጵያ ንግድ ባንክና የአዳማ ከነማ በተመሳሳይ አቻ ውጤት ያለ ግዜ ተለያይተዋል። የሳምንቱ ጨዋታ ወቅት አቻ የወጡበት ይበዛል። ሐዋሳ ላይ ሐዋሳ ከነማ ከዳሽን ቢራ ሁለት ለሁለት ተለያይተው ነጥብ ተጋርተዋል። ድሬዳዋ ላይ ባለሜዳው ድሬዳዋ ከነማ በደደቢት ሁለት ለአንድ ተሸንፏል። ለደደቢት ዳዊት ፍቃዱና ሳሙኤል ሳሚኒ፣ ለድሬዳዋ ከነማ ደግሞ በላይ አባይነህ ጎሎቹን አስመዝግበዋል። ሌሎች ጨዋታዎችም ተካሂደዋል። ቅዱስ ጊዮርጊስ በሀምሳ ሁለት ነጥብ ይመራል። አዳማ ከነማና ኢትዮጵያ ቡና በአርባ ሶስትና በአርባ ሁለት ነጥብ ሁለተኛና ሶስተኛ ናቸው። ኮከብ ጎል አግቢነቱን የአዳማው ታፈሰ ተስፋዬ አልለቀቀም፣ በአስራ አራት ጎል ይመራል። ይኸው ነው በእኔ በኩል ያለው። ሰለሞን አመሰግናለሁ። ገዛሀኝ በመጨረሻም አትሌቲክስ የስፔን ፍርድ ቤት ዳኛ ህገወጡን አበረታች መድኃኒት ለአትሌቶች በመስጠት ተጠርጥሮ በፖሊስ ቁጥጥር ስር የተያዘውን የታዋቂ ሶማሊያዊ አሰልጣኝ ጃማ አደንን ፓስፖርት ነጥቋል። ከሀገር እንዳይወጣም ታግዶ በየወሩ ፍርድ ቤት እየቀረበ መኖሩን እንዲያረጋግጥ ታዟል። የስፔኑ ጋዜጣ ዲፖርቴስ ኤልፔስ እንደዘገበው ዳኛው በተጨማሪ ለካታር በመካከለኛ ርቀት የሚሮጠውን በትውልዱ ሱዳናዊ አትሌት ሙሰይብ ባላና ሞሮኳዊውን ወጌሻ ኡሪድ ሙኒርን በየወሩ ባርሴሎና ፍርድ ቤት እየሄዱ በሀገር ውስጥ መኖራቸውን እንዲያረጋግጡ አዟል። ፖሊስ ወረራ ባካሄደበት ወቅት በሦስቱም የሆቴል ክፍሎች ብዛት ያለው ኢፒኦ የተባለ አበረታች መድኃኒት ማግኘቱ ተገልጿል። የኢትዮጵያ አትሌቲክስ ፌዴሬሽን ገንዘቤ ዲባባን ጨምሮ በርካታ አትሌቶችን ያሰለጥን ስለ ነበረው ሶማሊያዊ ጃማ አደን ምን የሚያውቀው ነገር አለ? የአፋን ኦሮሞ አገልግሎት ባልደረባችን ሶራ ሃላኬ ለፌዴሬሽኑ ዋና ጸሐፊ አቶ ቢልልኝ መቆያ ያቀረበላቸው ጥያቄ ነበር። ይመልሳሉ። የተወሰኑ አትሌቶችን እንደሚያሰለጥን እናውቃለን። ነገር ግን ፌዴሬሽኑ የስልጠና ፍቃድ አልሰጠውም። ከፌዴሬሽኑ ጋር ምንም አይነት ግንኙነት እንደሌለው ገልጠናል ማለት ነው። ስለዚህ ነገር ግን ከዚህ ከአበረታች መድኃኒት ወይም ከዶፒን ዛ ተያይዞ ኢትዮጵያ በጽኑ የምትዋጋውና የዋዳም ሆነ የአይፋንቲዶፒን ዲፓርትመንቱ የሚወስዳቸውን እርምጃዎች ራሷም ከራሷ ሀገር ሕግ ጋር እያይዛ ለዚህ አስከፊ የሆነ ችግር ለሚያገሱ ሰዎች ተገቢ እርምጃ እንዲወሰድባቸው በጋራ እንደምትሠራ ግን አብረን ገልጸናል ማለት ነው። በዘንድሮው የሪዮ ኦሊምፒክስ ምን ያህል የኢትዮጵያ አትሌቶች ይሳተፋሉ? ሶራ ያስከተለው ጥያቄ ነበር። እስካሁን የያዝናቸው አትሌቶች ወደ ሀምሳ ስድስት አካባቢ ሚደርስ ናቸው ነገር ግን ይሳተፋሉ ተብሎ የሚገመቱት እና ሚኒማውን አማልተው ማለት ነው ከሰላሳ አምስት እስከ ሰላሳ ስምንት ነው የሚደርሰው ቁጥሩ። ያው ፊክስ የማናረገው አራት መቶ ሜትር ጀምሮ እስከ ማራቶን ድረስ ስለሆነ የማራቶን ተለይቶ አልቋል። አስር ሺህ ሜትር በቅርብ ሄንገሎ ላይ በምናደርገው የአስር ሺህ ትራያል ይለያል። አምስት ሺህ ሜትር እስከ ጁላይ ፋይፍ ድረስ በዳይሞንድ ሊግ የሚገኙ ሰዓቶች የሚለይ ይሆናል ማለት ነው። ስለዚህ ኦልሬዲ መጨረሻ ጁላይ ፋይፍ ላይ እነማን በአምስት ሺ እነማን በአስር ሺ እነማን በሺ አምስት መቶ እነማን በስምንት መቶ እነማን በመሰናክል የሚለው ተለይቶ ያልቃል። አጠቃላይ ግን ከሰላሳ አምስት እስከ ሰላሳ ስምንት የሚደርሱ አትሌቶችን እናሳትፋለን። የኢትዮጵያ አትሌቲክስ ፌዴሬሽን ዋና ጸሐፊ አቶ ቢልሊ መቆያ ነበሩ። እናመሰግናለን። በዚሁ ላብቃ አድማጮች። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩም። ሰሎሞን ክፍሌን ለዝግጅቱ እናመሰግናለን። አሁን ደግሞ ሳምንታዊው አፍሪቃ ነክ ርዕሶች ይቀርባል። ደቡብ አፍሪቃ የሶዌቶ ተማሪዎች መነሳሳት አርባኛ ዓመትን እየዘከረች ነው። የተማሪዎቹ መነሳሳት በዘረኛው የነጮች ሥርዓት ላይ በተደረገው ትግል ውስጥ ወሳኝ ሚና ነበረው። ሀገሪቱ ያለፈውን የትግል ዘመን መለስ ብላ በምትቃኝበት ወቅት አረጋውያንም ሆኑ ወጣቶች ከበፊቱ በተሻለ ሁኔታ ላይ እንደሚገኙ እየተናገሩ ነው። ይሁንና ገና ብዙ እንደሚቀራትም ሀገሪቱ ያወሳሉ ትላለች፣ የአሜሪካ ድምጽ አኒታ ፓወል ከጆሃንስበርግ በላከችው ዘገባ አዳነች ፍሳይ ታቀርበዋለች። እንደ አውሮፓ አቆጣጠር ሰኔ 16 1976 ዓ ም የተፈጸመው አሳዛኝ ድርጊት በደቡብ አፍሪቃ ጸረ ዘረኛው የነጮች ስርዓት ላይ ይካሄድ በነበረው ትግል አብይ ለውጥ አስከትሏል። የደቡብ አፍሪካ ፕሬዝደንት ጃኮብ ዙማ የሶዌቶ መነሳሳት የሚል ስያሜ ባተረፈው የመነሳሳት ዕለት ለተፈጸመው ዘግናኝ እርምጃ ገልጸዋል። በአሁኑ ወቅት ዕለቱ የወጣቶች ቀን ተብሎ ሲታሰብ ይኖራል በከባድ የታጠቁ ፖሊሶች ሰላማዊ ሰልፍ አድርገው አንበተንም ሲሉ ወደ ስታዲየም ያመሩ በነበሩ ተማሪዎች ላይ ተኩስ ከፈቱ። በዛን ዕለት 20 ሺ የሚሆኑ የሁለተኛ ደረጃ ተማሪዎች ዘረኛው የነጮች መንግሥት የሀገሪቱ ትምህርት በአፍሪካን ቋንቋ እንዲካሄድ ማድረጉን በመቃወም የጥቁሮች ከተማ በሆነችው ሶዌቶ ሰላማዊ ሰልፍ አደረጉ። ፖሊሶች ታዲያ በተሰለፉት ልጆች ላይ የቶክስ ሩምታ አወረዱ። በዛን ወቅት ምን ያህል ልጆች እንደተገደሉ የሚያሳዩ የተለያዩ ግምቶች ቢኖሩም አንዳንዶቹ እስከ 700 ያደርሱታል። መጀመሪያ ላይ ከተገደሉት መካከል ሄክተር ፒተርሰን የተባለ የ13 ዓመት ልጅ ይገኝባቸዋል። በአሁኑ ወቅት ስሙ ፍጅቱ በተፈጸመበት ቦታ ላይ በተሰራው ቤተ መዘክር ደምቆ ይታያል። ከፍጅቱ ከተረፉት ልጆች ብዙዎቹ በአሁኑ ወቅት አያቶች ሆነዋል። ይሁንና ትውስታው ከአእምሯቸው አይጠፋም። ኦፓ ሞሎቶ በፍጅቱ መታሰቢያ ቤተ መዘክር የውጥን አስተባባሪ ናቸው። ዕድሜያቸው 58 ዓመት የሆነው ሞሎቶ በዛን ወቅት የተቃውሞ ሰልፍ ካደረጉት ተማሪዎች አንዱ ነበሩ። እናም መጀመሪያ ላይ ተኩስ ሲከፈት የርችት ድምፅ ነበር የመሰለኝ ብለዋል። እውነት ተኩስ መሆኑን የተረዳሁት አጠገቤ የነበረው ልጅ ደም ሲፈሶ ካየሁ በኋላ ነው ብለዋል። ታዲያ በዛ መልክ መጋፈጡ ያዋጣ ነበርን ለሚለው ጥያቄ ሞሎቶ ቆም ብለው ካስበው በኋላ ምላሽ ሰጥተዋል። ልጆቼ uh, በህብረ ብሔር ትምህርት ቤቶች እየተማሩ ነው። እነሱ የቆዳ ቀለምና የዘር ጉዳይ እኔ ሳድግ ይሰማኝ የነበረውን ያህል አልሰረጸባቸውም። በልጅነቴ የዘር ጉዳይ የወሳኝነት ቦታ ነው የነበረው። የዘረኝነት ዝንባሌን ሙሉ በሙሉ ለማጥፋት ጊዜ እንደሚወስድ ግን እስማማለሁ። ምክንያቱም የዘረኝነቱ ሁኔታ በተለይም በኢኮኖሚው ዘርፍ ስር ሰዷልና። አንዱ ከዘረኛው ስርዓት የተወረሰ ነገር ጥቁር ተማሪዎች ከነጮቹ አቻዎቻቸው ጋር ሲነጻጸሩ በድህነት የሚኖሩ ናቸው። የዩኒቨርሲቲ ተማሪዎች ባለፈው ዓመት ነጻ የትምህርት ዕድል እንዲኖር በመጠየቅ ተቃውሞ ባሰሙበት ወቅት በዚህ ጉዳይ ላይ አትኩረዋል። ይህ ክርክርም እንደቀጠለ ነው። እንደ አውሮፓ አቆጣጠር በ1976 ዓ ም የተቃውሞ ሰልፍ ማካሄዳቸው በተፈጁበት ወቅት ከተሳተፉት ብዙዎቹ የሚቆጫቸው ነገር እንደሌለ ይናገራሉ። በዛን ወቅት የ18 ዓመት ዕድሜ ሁለተኛ ደረጃ ተማሪ የነበሩት ፍሎረንስ ጋኜ ብሎምፈንቴን በተባለው ከተማ በተማሪዎች ተቃውሞ ውስጥ ተሳትፈው ነበር። ፖሊሶች ዘላቂ ማስታወሻ ትተውብኝ አልፈዋል ብለዋል። Even now, I have a pain at my back. That is from the effects of that time. እስካሁን ድረስ ጀርባዬን ያመኛል፣ በዚያ ጊዜ የደረሰብኝ ጉዳት ውጤት ነው። ሁሌም ነው የሚያመኝ ሁሌም ከእኔ ጋር ያለ ነገር ነው ምንም አይተወኝም አንዳንዴም ጀርባዬ ላይ የጀመረው እታች ድረስ ይወርዳል ያኔ የተደበደብኩት ነው ታዲያ እስካሁን የሚያመኝ ምክንያቱም ወደ እስር ቤት እስከሚወስዱን ድረስ ባቆዩን ክፍል ውስጥ በፍልጥ ነበር ሲደበድቡን የነበረው ያም ሆነ ግን የበለጠ እንድጠነክር ነው ያደረገኝ ሲሉም ጋኛ አውስተዋል በአሁኑ ወቅት ጆሐንስበርግ በሚገኝ የካቶሊክ ትምህርት ቤት ስራ አስኪያጅ ናቸው ሁለቱ ልጆቻቸው በትምህርት ላይ እንዲያተኩሩ ማድረጋቸውን ሲናገሩ በኩራት ነው። ትልቁ ልጃቸው አሁን የዩኒቨርስቲ ተማሪ ነው። በመጨረሻም ወላደግ እንዱሎ የተባለ የ15 ዓመት ዕድሜ ልጅ ወላጆቹንና አያቶቹን ላደረጉት ትግል አመስግኗል። ለሌሎች ላደረጉት ሁሉ እናመስግናቸው ምክንያቱም ነጻነት አስገኝተውልናልና። አሁን እዚህ ሀገር ውስጥ ሁሉንም ነገር ለማድረግ እንችላለን። ሲያድግ ጠበቃ ለመሆን እንደሚፈልግም ገልጿል። ሞሎቶ ጋኔና ዙማ ግን በዛን ወቅት ይህን ሙያ እንኳን ሊመኙት ሊያስቡትም አይችሉም ነበር። በዛን ወቅት ጥቁር ተማሪዎች ዩኒቨርስቲ ድረስ አይዘልቁም ነበር። ነጮች በሚኖሩባቸው ሰፈሮች እንኳን ድርሽ አይሉም። የመምረጥ መብት አልነበራቸውም። የሀገሪቱ ፕሬዝደንት ለመሆንም አይችሉም ነበር። ደቡብ አፍሪቃ የሶዌቶ ተማሪዎች መነሳሳት አርባኛ ዓመትን እያሰበች ስለመሆኗ የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ፕሮግራም እስክንገናኝ በደህና ቆዩን። አመሰግናለሁ አዳነችን። ወደ ተከታዩ ዝግጅት እናልፋለን። ጤና የመድኃኒቶችና የአደንዛዥ ቅመማ ቅመምና እጽዋት ዋልጌ አጠቃቀም ከዓለማችን ግዙፍ ፈተናዎች አንዱ በመሆኑ እንደቀጠለ ነው። ሰሞኑን የወጣ የተባበሩት መንግሥታት ድርጅት ሪፖርት እንዳሳየው በዓለም ዙሪያ ዕድሜያቸው ከ15 ዓመት እስከ 64 ዓመት የሆነ ወደ 250 ሚሊዮን አዋቆች በወዲያኛው የአውሮፓ ዓመት በ2014 ዓ ም ማለት ነው አደንዛዥ መድኃኒቶችና ቅመማ ቅመም ወስደዋል። ይህንን ቁጥር ወደ አፍሪካ ስንወስደው የአፍሪካ ቀንድ ከሚባሉት ሀገሮች የሕዝብ ቁጥር በእጥፍ የበዛ ነው። ወይም ሰፋ ብናደርገው ከምሥራቅ አፍሪካ የኢትዮጵያን፣ የጅቡቲን፣ የኤርትራን፣ የሶማሊያን፣ የሱዳንን፣ የደቡብ ሱዳንን፣ የኬንያን፣ የዩጋንዳን፣ የሩዋንዳን፣ የቡሩንዲን በጠቅላላው የአስር ሀገሮችን ጠቅላላ ሕዝብ ብዛት የሚያክል ቁጥር ያለው ሰው ነው። ወይም በአውሮፓ የፈረንሳይ፣ የጀርመን፣ የጣልያንና የእንግሊዝ ሕዝቦች ድምር ቁጥር ማለት ነው። የችግሩን ግዝፈት ለመገመት የእነዚህ ሀገሮች ሁሉ ጠቅላላ ሰው ተነስቶ ቢደነዝዝ የእጽዋትና የመድኃኒቶች ሱሰኛና ተገዢ ቢሆን ብሎ መገመት በቂ ነው። የመንግሥታቱ ድርጅት የአደገኛ መድኃኒቶችና የወንጀል ቢሮ ባለፈው ሳምንት ውስጥ ባወጣው ሪፖርቱ በ2014 ዓ ም ወደ 270 ሺህ ሰው በእነዚሁ አደንዛዥ ቅመማ ቅመምና ቅጥ ያጣ የመድኃኒቶች አጠቃቀም ምክንያት መሞቱን አሳውቋል። ይህ ሞት እኮ ማስቀረት የሚቻል ነበር፣ የሚለው የመንግሥታቱ ድርጅት ጨርሶ ተቀባይነት የሌለው ሲል ይገልጸዋል ሁኔታውን። በተዛባ የመድኃኒቶች አጠቃቀም ምክንያት የጤና መቃወስ የደረሰበት ሰው ቁጥርም ጨምሯል። በስድስት ዓመታት ውስጥ ከ27 ሚሊየን ወደ 29 ሚሊየን አሻቅቧል። ሄሮይንን የመሳሰሉ አደገኛ ቅመማ ቅመም ስርጭት በተለይ በሰሜን አሜሪካ በምዕራብና መካከለኛ አውሮፓ ባለፉ ሁለት ዓመታት አብዝቶ መንሰራፋቱን ሪፖርቱ ጠቁሞ ዩናይትድ ስቴትስ ውስጥ ሄሮይን የሚወስደው ሰው ቁጥር በ2003 ዓ.ም ከነበረው በአስሩ ዓመታት በሦስት እጥፍ መጨመሩን አመልክቷል። በአደንዛዥ እጽዋትና ቅመማ ቅመም ምክንያት የሚሞተው ሰው ቁጥር ደግሞ በ2000 ዓ ም ከነበረው መጠን በ2014 ዓ ም በአምስት እጥፍ አሻቅቧል። በየቤተ ሙከራው እየተቀመሩና እየተዘጋጁ የሚወጡት ህገወጥ አደንዛዥ መድኃኒቶች አይነቶች ቁጥር ባለፈው ዓመት ሰባ አምስት መድረሱንና ይህም ከቀደመው ዓመት የዘጠኝ አይነቶች ልዩነት ማሳየቱን የመንግስታቱ ድርጅት ሪፖርት አመልክቷል። የአደገኛዎቹና አደንዛዥ ዕጾችና ቅመማ ቅመም ስርጭት የበዛውን ጉዳት የሚያደርሰው በአነስተኛ ገቢ በሚተዳደሩ ወይም በድህነት ውስጥ በሚኖሩ ማኅበረሰቦች ላይ መሆኑን የመንግሥታቱ ድርጅት አመልክቷል። የዓለም የጤና ድርጅት የቢጫ ወባ አጣዳፊ የክትባት ዘመቻ ሊጀምር ነው። በተለይ ወረርሽኙ የተከሰተባቸው የኮንጎ ዲሞክራሲያዊት ሪፐብሊክና አንጎላ መካከል ያሉ አካባቢዎች የዘመቻው ቀዳሚ ኢላማ እንደሚሆኑ ባለፈው ሳምንት አጋማሽ ላይ ተጠቅሷል። የድርጅቱ የአሁን ቅድሚያ ወረርሽኙ በዓለም አቀፍ ደረጃ እንዳይስፋፋ መረባረብ መሆኑን የደብሊው ኤች ኦ የአፍሪቃ ዳይሬክተር ማትቺዲሶ ሞዬቲ አመልክተዋል። ከዚሁ የአንጎላ የቢጫ ወባ ወረርሽኝ ጋር የተያያዘ ክስተት ከሰኔ ስድስት አንስቶ ባሉት ቀናት ቻይና፣ ኬንያና ኮንጎ ውስጥ መስተዋሉን ደብሊዩ ኤች ኦ አመልክቷል። በዚህ በብርታቱ በብዙ አስሮች ዓመታት ውስጥ አጋጥሞ አያውቅም በተባለ ወረርሽኝ አንጎላ ውስጥ 25 ሰው መሞቱ ታውቋል። ኮንጎ ዋና ከተማ ኪንሻሳ እና በሌሎች ሁለት አውራጃዎች ውስጥ በተከሰተው ወረርሽኝ ከሺህ በላይ የተጠረጠሩ አጋጣሚዎች መታየታቸውና ሰባ አምስት ሰው መሞቱንም ኮንጎ አስታውቃለች። ከፊታችን ሐምሌ 29 እስከ ነሐሴ 15 2008 ዓ.ም 31ኛው ኦሊምፒያድ በብራዚሏ ሪዮ ዴ ጃኔይሮ ይካሄዳል። የዘንድሮ የኦሊምፒክ ጨዋታዎች በተያያዘው እቅድና የጊዜ ሰሌዳ መሠረት ከተካሄዱ በአትሌቶቹም በተመልካቹም ላይ ሊከተል የሚችለውን የጤና መዘዝ እያጠና መሆኑን የዓለም የጤና ድርጅት ሲያሳውቅ ቆይቷል። የድርጅታቸው የዚካ ቫይረስ የአጣዳፊ ሁኔታ ኮሚቴ የዚካን ስጋት ፈጥኖ እንዲፈትሽ ዋና ዳይሬክተር ማርጋሬት ቻን ትዕዛዝ አውጥተው እየተፈጸመ ነው። በመጪው ነሐሴ አስር ሺህ አትሌቶችና ግማሽ ሚሊዮን ተመልካቾቻቸው ከዓለም ዙሪያ ወደ ብራዚል ይጐርፋሉ። ዶክተር ቻን የድርጅታቸውን ቡድን ለጥናቱ የጠየቁት የዩናይትድ ስቴትስዋ ኒው ሃምሻየር ግዛት እንደ ራሴና የሕግ መወሰኛ ምክር ቤቱ አባል የሆኑት ጂን ሻሂን ሪዮ ዲ ጃኔሮ ላይ የተደቀነው የማኅበረሰብ ጤና ጉዳይ እንቅልፍ እንደነሳቸው በመግለጽ ላስተላለፉላቸው መልእክት በሰጡት ምላሽ ነበር። ከዚሁ የዚካ ጉዳይ ብዙ ሳንርቅ የአሜሪካው የበሽታዎች መቆጣጠሪያና መከላከያ ማዕከላት ዳይሬክተር ዶክተር ቶም ፍሪደን አሁን ወቅቱ በዩናይትድ ስቴትስ የዚካ እንደሚሆን አስጠንቅቀዋል። ለምን የቢምቢ መራቢያ ወቅት ነውና፣ ከቢምቢው መራባት ጋር ደግሞ ቤተሰቦች የበጋ ወራት መዝናኛ ጉዞዎቻቸውንም የሚያቅዱበት ጊዜ ነው። አሜሪካውያን ሴቶችን ለዚካ ቫይረስ ከመጋለጥ ለመጠበቅና በሰው አቅም መከላከል በሚቻለው ሁሉ ሊጠቁ የሚችሉ ቤተሰቦችን ቁጥር እጅግ አነስተኛ ለማድረግ እጅግ የተጠናከረ ምላሽ ልንሰጥ ይገባናል። እነዚያ ሕፃናት እነማን ሊሆኑ እንደሚችሉ አናውቅም፣ የት እንደሚያድጉ አናውቅም። ይሁን እንጂ ምንም እንወቅ አንወቅ ዛሬ ላላደረግነው ሁሉ ነገ እንቈጫለን። ገንዘብ የዩናይትድ ስቴትስ የተወካዮች ምክር ቤት ዚካን ዛሬውኑ በቁጥጥር ስር መዋል የሚያስችል በቂ ገንዘብ እንዲፈቅድ ፍሪደንም፣ ፕሬዚደንት ኦባማም፣ ሌሎችም ፖለቲከኞች ሲጎተጉቱ ሰንብተዋል። አሁን ደግሞ አድማጮች፣ የዜና ማጠቃለያ እናነባለን። ግብፅ ውስጥ የሀገሪቱ ትምህርት ቤቶች ብሔራዊ ፈተና ተሰርቆ በፌስቡክ መሰራጨቱን ተከትሎ ባለሥልጣኖች በቁጥጥር ስር ዋሉ። በመቶዎች የሚቆጠሩ ተማሪዎች ካይሮ አደባባይ ተሰልፈው የትምህርት ሚኒስቴሩ ስልጣን እንዲለቁ እየጠየቁ ነው። ሰልፉ በአብዛኛው ሰላማዊ የነበረ ቢሆንም ማምሻው ላይ ግን ፖሊስ ላይ ድንጋይና ጠርሙስ መወርወራቸዋል የተባሉ አንዳንድ ተማሪዎች ታስረዋል። ተማሪዎቹ ያለፈው የግብፅ አብዮት ማዕከል ወደ ነበረው ታሕሪር አደባባይ ላይ እንዳይገቡ ተከልክለዋል። ብሪታንያ ከአውሮፓ ሕብረት አባልነት ለመውጣት መወሰኗ ያስከተለው አንደምታን ለማጤን የብሪታንያና የሕብረቱ ባለሥልጣኖች በሚረባረቡበት በአሁኑ ወቅት ቀውስ ስር እየሰደደ ነው። አንዳንዶቹ እንደሚሉት ብሪታንያ ከሁለተኛው ዓለም ጦርነት ወዲህ ባልታየ አይነት ትርምስ ውስጥ ገብታለች። የብሪታንያ የገንዘብ ሚኒስትር ጆርጅ አዝቦርን ዛሬ ማለዳ ገበያዎች ሲከፈቱ የባሰ ትርምስ እንዳይኖር ለማረጋጋት ሲሉ የብሪታንያ ኢኮኖሚ መሰረት ጠንካራ ነው፣ ስራ ለማከናወንም ክፍት ነው ብለዋል። ጠቅላይ ሚኒስትር ዴቪድ ካምሮንም ለሀገሪቱ ምክር ቤት ባደረጉት ንግግር ተመሳሳይ መልእክት አስተላልፈዋል። 1100 ቶኖች የሚሆን የዓለም የምግብ ድርጅት ወደ ሱዳን የላከው ረድኤት በምጽዋ ወደብ በኩል እንደ ተላከ ሮይተርስ የዜና አገልግሎት ዘግቧል። በአስርተ ዓመት ውስጥ በምጽዋ በኩል ረድኤት ሲላክ ለመጀመሪያ ጊዜ ነው። ክቡራትና ክቡራን አድማጮች አሁን ዝግጅታችን ወደ መጠናቀቁ ነው። አጠር አጠር ያሉ መረጃዎች እናካፍላችሁ ከመሰነባበታችን በፊት። ከምንዛሪ ልጀምር። አንድ የዩናይትድ ስቴትስ ዶላር 21 ብር ከ89 ሳንቲም ተመንዝሯል። ዛሬ የመሸጫ ዋጋ አንድ የዩናይትድ ስቴትስ ዶላር 21 ብር ከ89 ሳንቲም ነው። ይሄ ማለት እርስዎ ዶላር ካሎት 21 ብር ከ89 ሳንቲም ያገኛሉ። እርስዎ የሚፈልጉት ዶላር ከሆነ ደግሞ 22 ብር ከ09 ሳንቲም ነው ለባንኮች የሚከፍሉት። አንድ ዩሮ 24 ብር ከ06 ሳንቲም ተመንዝሯል። አንድ የእንግሊዝ ፓውንድ 28 ብር ከ87 ሳንቲም ወርዷል። ከአንድ ብር በታች ፓውንድ ሲወርድ እጅግ በበዙ ወራት አይቻላውቅም። ምናልባት ከሰሞኑ የብሬክሲት ወይም የብሪታንያ ከአውሮፓ ሕብረት መውጣት ጋር የተያያዘ ማሽቆልቆል ሊሆን ይችላል። ነገ ማክሰኞ ሰኔ 21 2008 ዓ ም አዲስ አበባ ዝናባማ እንደምትሆን የኢትዮጵያ ሜቴዎሮሎጂ ኤጀንሲ ተንብየዋል። ከፍተኛ ሙቀቷ 24 ዝቅተኛ ዲግሪ ሴልሽየስ 22 ነው የሚሆነው። በአብዛኞቹ የኢትዮጵያ አካባቢዎች ዝናብ እንደሚኖር ኤጀንሲው አክሎ ተንብየዋል። የተከበራችሁ አድማጮች ዝግጅታችን በዚሁ ተጠናቀቀ። በምሽቱ አዘጋጅና በሌሎችም ባልደረቦቻችን የምንሰናበታችሁን ያዳኝ ፍሳዬ፣ ና እኔም ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ ትግርኛ ይቀጥላል። በእኛ በኩል ሰላም ተናደሩ።